ትችቱና ወቀሳው ንትርኮ የጀመረው ከጥቂት ሳምንት በፊት ከባቫሪያ ነው። አሁን ደግሞ የጀርመን መንግስት፣ የአገር አስተዳደር ሚኒስትሩ ሚስተር ቶማስ ደሚዜር አካቷል። እሳቸውን ደግፈውና እሳቸውን ተከትለው የገንዘብ ሚኒስትሩ ሚስተር ቮልፍጋንግ ሾይብለ ስም ሳይጠሩ የቻንስለሯን የፖለቲካ ጉዞ በተዘዋዋሪ ትላንት አንድ ስብሰባ ላይ ተችተዋል። ምንድን ነው የሚደረገው? ማን ነው የሚያዘው? ብለው የሸንጎ አባሎችም ተገርመው ወለሉ ላይ ጥያቄያቸውን እየተፈራረቁ ወርውረዋል። የአረንጓዴው ፓርቲ ተጠሪ ሚስተር ቤክ was heute hier stattgefunden hat habe ich in meiner Zeit als Abgeordneter አዲሱ ውስጣዊ ውዝግብ የተጀመረው ደግሞ የአስተዳደር ሚኒስትሩ ሚስተር ቶማስ ደሜዜር ማንንም ሳያማክሩ የጣምራ መንግስት አባሎቹንም ሶሻል ዴሞክራቶቹን ሳይቀር ሳያነጋግሩ ከሶሪያ የመጡትን ስደተኞች በቂ ምክንያት ከሌላቸው ድንበር አቆራርጠው ኬላ ተሻግረው ወደ መጡበት አገሮች እነሱን እንመልሳቸዋለን፣ የመቆያ ፈቃድ ላገኙ ስደተኞች ደግሞ እነሱን ተከትለው ወደ ጀርመን አገር ለመግባት የሚፈልጉትን ቤተሰቦቻቸውን ወደዚህ እንዲመጡ እንዲገቡም ወደፊት አናደርግም በማለታቸው ነው። ሚኒስትሩም ይህን ሲያስረዱ አሁን ቁጥራቸው ያደገና ከፍ እያለ የመጣውን የስደተኞች ቁጥር አሁን ካለበት በተጨማሪ ቤተሰቦቻቸው እዚህ እንዲገቡ ፈቅደን በአንዴ በጥፍ ቁጥራቸው እንዲያድግ ወይም ደግሞ አሁን ካለበት በሦስት እጅ ከፍ እንዲል ማድረግ አንችልም። አንዳንዶቹ እዚህ እንደሚሉት በሚቀጥሉት በአንድና በሁለት ዓመታት ጊዜ ውስጥ የስደተኛው ቁጥር በጀርመን አገር ቢያንስ ሁሉም ስደተኛ ዘመዱን ከጋበዝና ከጠራ ከአምስት ሚሊዮን በጥቂት ጊዜ ውስጥ ያልፋል ብለው ስጋታቸውን አሰምተዋል። ከዚህ ተነስተውም የገንዘብ ሚኒስትሩ ሚስተር ቮልፍጋንግ ሾይብለ የአገር አስተዳደሩን ሐሳብ ደግፈው ቻንስለሯንም ሆነ የሶሻል ዲሞክራቶቹን ሌሎቹንም የካቢኔ አባሎች አስደንግጠዋል። የሶሻል ዲሞክራቱ ተጠሪ ይህ ጉዳይ ግልጽ እንዲሆን መልሰው የአገሪቱን መሪዎች ጠይቀዋል። አንድ ተስፋ የማደርገው ነገር ቢኖር የክርስቲያን ዲሞክራቶቹ የስደተኞቹን ጉዳይ አስመልክቶ ማን ምን አይነት መመሪያ ለመስጠት ስልጣን እንዳለው ግልጽ እንዲያደርጉልን ብቻ ነው። የግቢው ሚኒስትር ሚስተር አልትማየር ወይስ የአገር አስተዳደሩ ሚኒስትር ሚስተር ዴሜዜር፣ ወይም ደግሞ ቻንስለሯ ወይም የገንዘብ ሚኒስትሩ ሚስተር ሾይብለ ማን አዛዥ እንደሆነ፣ ይህን ነገር ግልጽ ያደርጉልናል ብዬም ተስፋ አደርጋለሁ። የገንዘብ ሚኒስትሩም አንድ ነገር ብለዋል። የብዙሃኑን ድምፅ ሳያዳምጥ የሚሮጥ አንድ ፖለቲከኛ በመጨረሻው ምኑም ሳይሳካለት ዓላማው ከሽፎ ይወድቃል። ይህን ሁሉ ያዳመጡና ይህን ሁሉ የተከታተሉ የአገሪቱ የፖለቲካ ተንታኞች ለፖለቲካ ድርጅቶችም እዚህ ጥሩ ቅርበት ያላቸው ታዛቢዎች ዛሬ በለቀቁት አተታቸው ላይ አንድ የለውጥ ሴራ እነሱ እንዳሉት ከሩቁ ተመልክተዋል። ያ ሴራ ግን ምን እንደሆነ የሚታወቀው በሚቀጥሉት ቀናቶች ነው። ይልማ ኃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ